በደረሰባቸው ጉዳት ምክንያት ወደ ተለመደ ህይወታቸውና ኑሯቸው መመለስ እንዳልቻሉ የገለጹ የጅግጅጋ ከተማ ነዋሪዎች መንግስት ችግራቸውን እንዲመለከትላቸው ጠይቀዋል። በጅግጅጋ ያለው የጸጥታ ሁኔታ እንዲሻሻል ጥረት እየተደረገ መሆኑን የገለጸው የመከላከያ ሚኒስቴር በበኩሉ መሻሻሎች እየታዩ እንዳሉም ጠቁሟል። እስክንድር ፍሬው ተከታዩን ዘገባ ልኳል። ጅጅጋ በሰሞኑ ብጥብጥ የደረሰውን ጉዳት እያብላላች ቀጣይ ሁኔታዎችን እያሰበች ነው። እንደገና በሁለት እግር መቆም ግን በተለይ የብጥብጡ ሰለባ ለሆኑት አስቸጋሪ ሆኗል። ከቅዱስ ሚካኤል ቤተ ክርስቲያን መጠለያ ወደ ቤታቸው ተመልሰውና ከበራፎቻቸው ሰብሰብ ብለው የደወሉልን ነዋሪዎች ይህንኑን ያንጸባረቁት። ባለትዳርና የአንድ ልጅ አባት መሆኑን የገለጸው ሶስት ባጃጅ ተሽከርካሪዎች የተወሰዱበት የመጀመሪያ ደዋይ አስተያየቱን ይቀጥላል። አካባቢያችን ገብተናል። የተወሰነ ወደ መኖሪያ ቤታቻችሁ መኖሪያ ቤት በለው በቃ እሺ፣ መኖሪያ ቤት ማለት ነው መኝታ ፍራሽ ሌለው ክብሪት አልተውልኝም። ለኔ የስራ መንቀሳቀሻ የኔ ሶስት ባጃጅ ነበረኝ ከሶስቱ አንዱ እንኳን አልተረፈልኝም። ጅጅጋ ውስጥ አብዛኛው አበሻው ማህበረሰብ የሚኖረው በግል ኑሮ ነው። የመንግስት ስራ ላይ የተሳተፈ በጣም ጽዳት፣ ምናምን ተላላኪ፣ ምናምን እንጂ የለም አንዳንድ ነው ያለው እንደዚህ አይነት የመንግስት ስራ ላይ ከመቶ ዘጠና አምስት ፐርሰንቱ የግል ሰራተኛ የራሱን ድርጅት የሚያንቀሳቅስ ነው ያ ሁላ ህዝብ አሁን ያለውን ንብረትና የግል ነገሩ ተዘርፎበት ይኸው ቁጭ ብሎ ተሰልፎ ሜዳ ሌላው ስራ እየሰራ ነው አሁን የወንድሞቻችን ሶማሌ ወገኖች ስራቸውን ጀምረዋል የተወሰኑት እኛ ግን በምን እንስራ ነው የምንሰራው አጠና አሁን በምናችን እንንቀሳቀስ የግል ስራ ነበረን የግል ስራችን ተወሰደብን ተዘረፈ ምንድን ነው መፍትሄው አሁን ህዝቡ ቁጭ ብሎ ስለ አሁን ያው አሁን ዛሬ አዲስ የሆነው ነገር ቢኖር ምንድን ነው የሀበሻው ህዝብ እየጎረፈ ወደ ሀረር እየሄደ ነው እየተሰደደ ነው። ልጅና ሚስት ያለው ልጅና ሚስቱን እየላከ ነው። ወንድ ወንዶቹ አትሄዱ እያልን ነው እኛ። ደግሞ ምክንያቱም ተወልደን ያደግንበት ሀገር ላይ ወዲ ነው የምንሰደደው። መሰረጃም የሌለን ሰዎች ነን እኛ። ስለዚህ የመንግስት አካል የሆነ መፍትሄ ያደርግልን ቁጭ ብለን እኛ እህል እህል ምን ያደርግልናል እኛ። የሰው ልጅ የውል ረሀብን ይችላል እኮ እኛ ረሀብ እንችላለን። መብት ፍትህ፣ ፍትህ ብቻ ነው ያጣ ነው፣ ፍትህን ያጣ ነው። እኛ አይዟቹ ያለን የመንግስት አካል አንድ የለም። ሽ ብርና የአንገት ወርቋን ምን ሆን እቤት ውስጥ ያለውን ነገር ከጨረሱ በኋላ ሳምሶናይቱን ክፈሽ ብሎ ከፍተው ወስደውባት ሰራተኛዋን ፈንክተው ፈንክተው የለቀቋት ልጅ አለች። እንደዚህ ሆኖ በምናችን ስንንቀሳቀስ ምን እናደርግ። የተዘረፉ ንብረቶች አሁን በየሜዳው ላይ ቆመዋል መኪናዎች ተሽከርካሪዎቻችን፣ በቃ ጥለው ጥለውት በየሜዳው ላይ አሉ፣ ተሰብረው ጎማ ተዘርፎ ሞተር ወርዶ ተቃጥለው ምናምን አሉ። አንዳንዶቹ ደግሞ ሰብስበው ያስቀመጡልን አሉ። ቆይ ኮሚቴ ንትን ይበልና ራሳቸው የሆነ በታርጋና በሊብሪያቸው ይሰጣል ይባልም አለን። ስለዚህ እኛም ሰላማችን እንዲረጋገጥ አሁን አሁን ያለውን አለም እኛ ያሳሰበን ያለው ከዚህ በኋላ ምን ዋስትና አለን? እኛ እዚህ ሀገር ለመኖር ምን አይነት ዋስትና አለን? ምንድን ነው የመኖር መብታችንስ ሌላው የጅጅጋ ከተማ ነዋሪም እንደዚሁ የደረሰባቸው ችግር በቂ ትኩረት እንዳልተሰጠውና ግራ መጋባታቸውን ተናግሯል። እዚያሁን ከተማ ውስጥ በቃ ምንም ነገር የለም። መንግስት ምንም አይነት የሚወስደው ምንም መረጃ የለም። በቃ ምንም እየገባ አለም። የሚበላም የለም፣ የሚጠጣም ነገር የለም። ቀይ መስቀልም ሰጥቶናል። ቀይ መስቀል ግን ለስንቱ ነው የሚበቃው? ከተማው በሙሉ ታውቃለ። ምንም ነገር የለም ማለት ወድሟል። ሁሉ ነገር የለም። ሱቆች ዛሬ ክፍት ናቸው፣ መከፈት ጀመሩ ሱቆች። አረ ምን ጀምራሉ? ሱቆቹ በሙሉ ባዶ ናቸው። የመንግስት መስሪያ ቤቶች፣ ድርጅቶች ስራ ጀምረዋል። ተጋብዘናል በነገራችን ላይ ህዝቡም እየወጣ ነው እኛም ራሱ ምንም ተስፋችን እየተሟጠጠብን ዛሬም እንቅስቃሴዎች እንደ ቆሙ ነው እያልከኝ ነው ጅጅጋ ውስጥ እንቅስቃሴ ህዝቡ እንቅስቃሴ አለ ግን የንግድ ማዕከላት የሉም ባንክ የለም ታውቃለህ ምንም አይነት በቃ ህዝቡንም እያስፈራሩ ነው ህዝቡ ፈርቶ እየወጣ ነው በቃ ተስፋ አጣ ምንም ተስፋ የለንም መከላከያ ገብቷል ሰላም ነን ግን ከዚህ በኋላ ያለው ነገር ግን ያስፈራል ታውቃለህ እንቅስቃሴ አለ ስትለኝ የምን እንቅስቃሴ ነው ያለው የሰው እንቅስቃሴ በቃ መንገድ ላይ ብቻ መንቀሳቀስ እንችላለን እሱ ይሄ ልክ ነው ሰላማችን እንትን ብሏል ግን ምንም ነገር እየገባም ሰው ብቻ እየወጣ እንጂ ምንም እየገባ ነገር የለም እንጂ መስሪያ ቤቶች፣ ድርጅቶች፣ ባንኮች፣ ሱቆች በሙሉ ዝግ ናቸው። ምንም ዝግ ናቸው። ሱቆች ምንም የላቸው። ባንኮች ደግሞ ፍርሃት ነው በቃ የተዘረፉ ባንኮች ይላሉ። ከዚህ በኋላ ዋስትና ምንድን ነው በሚለው እስካሁን አልተከፈቱም። ገብቷል። ምንም በቃ ባንክ ደግሞ ከሌለ ሰው ምንም በቃ ገንዘብ ይብን ራሱ የሚበላ ነገር ራሱ ቢመጣ ይሄ ነገር እስከ መቼ ነው ነው? አሁን ምን ዋስትና የለንም በሚል ምንም እየሰራ አይደለም። እያለቅን ነው። እባካችሁ ድምጻችን አሰሙልን። እባካችሁ እባካችሁ። የኢትዮጵያ የመከላከያ ሚኒስቴር በበኩሉ በጅግጅጋ ያለው የጸጥታ ሁኔታ እንዲሻሻል ጥረት እየተደረገ መሆኑን አስታውቋል። የሚታዩ መሻሻሎች መኖራቸውንም ነው የሚኒስቴሩ ቃል አቀባይ ሜጀር ጄኔራል መሀመድ ተሰማ ለሀገር ውስጥ የመገናኛ ብዙሀን የገለጹት። በጅግጅጋ በዋና ዋና መስመሮች አካባቢ አልፎ አልፎ ባጃጆችም መንቀሳቀስ የጀመሩበት እና መስመር ላይ ያሉ ጥቆችም መከፈት ጀምረዋል። ሌሎች የመንግስት እና የህብረተሰቡ የሚጠቀሙባቸው ማህበራዊ ተቋማትም እንዲከፈቱ የደረጃው ባለ መንግስት አካል ጥረቶች እየተደረገ ያለበት ሁኔታ ነው ያለው። ስለዚህ ይህንን አጠናክሮ በመቀጠል ህዝቡ የህክምና የምግብ አቅርቦት እና ሌሎች የትራንስፖርት እንቅስቃሴዎች ወደ መደበኛ ን እንዲገባ በጣም ምቹ ሁኔታ ለመፍጠር ስራዎች እየተሰሩ ነው ያሉት። ከዚህ ጎን ለጎን ደግሞ እነዚህ ተቋሞችም ወደ ህዝብ እየገቡ ስራ እንዲሰሩ ግፊት እየተደረገ ያለበት ሁኔታ ነው የሚገኘው። ከጂጂጋ በተጨማሪ በደገሀቡር፣ በቀብሪ ዳሀርና በሌሎችም የሶማሌ ክልል አካባቢዎች የመከላከያ ሰራዊት መግባቱን የገለጹት ቃል አቀባዩ የማረጋጋት ስራ እየሰራ መሆኑንም ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ